የማኅበራዊ መገናኛ ዘዴዎች ቅኝት ማክሰኞ ግንቦት 15 ቀን 2009 ዓ ም የዓለም ትኩረት በብሪታንያ ማንቸስተር ላይ ሆኗል። በከተማይቱ በተካሄደ የሙዚቃ ዝግጅት ማጠናቀቂያ ላይ በፈነዳ ቦምብ ስለሞቱት፣ ስለቆሰሉትና ስለ አደጋው መረጃ በመቀባበል ተጠምዷል። በመላው ዓለም የሚገኙ ኢትዮጵያውያን ቀልብ የነበረው ግን ከማንቸስተር በሁለት ሰዓት በረራ ከሚደረስባት ዠኔቭ ከተማ ላይ ነበር። የስዊዘርላንዷ ዤኔቭ የዓለም ጤና ድርጅት ደብሊውችኦ መቀመጫ ናት። በዚያ ደግሞ ኢትዮጵያዊው የቀድሞ ሚኒስትር ዶክተር ቴዎድሮስ አዳሃኖም የድርጅቱን የኃላፊነት ቦታ ለመጨበጥ ለመጨረሻው ፉክክር ቀርበዋል። ከደጅ ደጋፊዎቻቸው ባንዲራዎችንና ፎቶዎችን ይዘው ተሰልፈዋል። የተወሰኑ ኢትዮጵያውያን የማኅበራዊ መገናኛ ተጠቃሚዎች ከአንድ ቀን በፊት በዚያው ድርጅት ደጃፍ ስለተካሄደው የተቃውሞ ሰልፍ በማንሳት በዶክተር ቴዎድሮስ ላይ ትችቶችን ማዝነብ ቀጥለዋል። በድርጅቱ መደበኛ ስብሰባ መክፈቻ ላይ በኃይለ ቃል ተቃውሟቸውን ስላሰሙት ኢትዮጵያዊ አክቲቪስት ዘላለም ተሰማ በሁለት ጎራ የተከፈሉ አስተያየቶች እየተሽጎደጎዱ ነው። የስብሰባው ሥነ ሥርዓት በድረገጽ በቪዲዮ በቀጥታ የሚተላለፍ ነበርና እርሱን በፌስቡክ ገጻቸው በማጋራት ሂደቱን በትኩረት የሚከታተሉም ነበሩ። ንግግሮችና ሌሎች ስነስርዓቶች ተጠናቀው ወደ ድምፅ መስጠት ስነስርዓት ሲገባ ቀጥታ የቪዲዮ ስርጭት በመቋረጡ በስብሰባ አዳራሽ ውስጥና ውጭ የነበሩ ታዳሚዎች በማህበራዊ መገናኛ ዘዴዎች የሚያስተላልፏቸውን መረጃዎች ላይ መመርኮዝ ግድ ሆነ። በዚህ የመረጃ ቅብብሎች ውስጥ ባልተለመደ መልኩ መንግስት የሚቆጣጠራቸው መገናኛ ብዙሃንና አጋሮቻቸው ከፍተኛ ተሳትፎ ሲያደርጉ ታይተዋል። በሶስት ዙር ከተካሄደ ምርጫ በኋላ የዶክተር ቴዎድሮስ ማሸነፍ ይፋ ሲደረግ ፌስቡክ እና ትዊተር በእንኳን ደስ ያላችሁ መልእክትና መረጃውን በሚያጋሩ ሰዎች ተጥለቅልቆ ታይቷል። ሁሉም ነገር ሰከን ሲል ግን የዶክተር ቴዎድሮስን ማሸነፍና አንድምታውን ከተለያዩ አቅጣጫዎች የሚመለከቱ አስተያየቶች ለንባብ በቅተዋል። የዶክተር ቴዎድሮስን መመረጥ ሲደግፍ የቆየው ዘውዳለም ታደሰ ከምርጫው በኋላ በፌስቡክ ገጹ ተከታዩን አስፍሯል። ዶክተሩን ስመርጥ የኔ አንድ ድምፅ በጆንያ ውስጥ እንዳለች የጤፍ ቅንጣት እንኳ ዋጋ እንደማታወጣ ባውቅም አንድን ሰው ከዘርና ከፖለቲካ አመለካከቱ በላይ አሻግሬ ማየት እንደምችል አረጋግጣልኛለች ኢህአዴግ ከሩብ ምዕት ዓመት በላይ በሞኖፖል የተቆጣጠረውን ስልጣን ለሕዝብ እንዲያስረክብ እፈልጋለሁ። በዚያው ልክ ጥላቻና ዘርተኮር ተቃውሞን እጸየፋለሁ። ቴዎድሮስ ካሳሁንንም ቴዎድሮስ አዳሃኖምንም እኩል መውደድ ይቻላል ሲል ጽፏል። ኢትዮጵያዊ ለዓለም አቀፍ ኃላፊነት በመመረጡ ደስታውን በመግለጽ የጀመረው የፊልም አዘጋጅና አርታዩ ያሬድ ሹመቴ በበኩሉ ከስሜት ወረድ ብለን እናውራ ባለበት የፌስቡክ ጽሑፉ ይህንን ብሏል። ሰሞኑን ያልተነበበ ስድብ ያልታየ ብሽሽቅ፣ ያልተደረገ ክርክር የለም። በሁለቱም ወገን ከአመክንዮ በታችም ከአመክንዮም በላይ የሆኑ እሰጥ አገባዎችን አይተናል። አልገባንም፣ እንጂ ይህ የዲሞክራሲ አንዱ ባህል ነው። የሚያሳዝነው በሀገራችን ውስጥ ይህ አይነት የጋለ ስሜት የሚፈጥር የዲሞክራሲ ባህል ለማየት አልታደልንም። በድል መንፈስም በንዴት መንፈስም ውስጥ ሆኖ ትምህርት መውሰድ ተገቢ ይመስለኛል። ምኞትን ብንመኝ ጥሩ ነው። ሀገር ኢትዮጵያ፣ ውጤቱ የማያከራክር ምርጫ ይስጥሽ፣ ብሏል ዶክተር ቴዎድሮስ የተመረጡት በሚስጥር በተሰጠ ድምፅ ይሁን እንጂ ከ185 አባል ሀገራት መካከል በእያንዳንዱ ዙር ምን ያህል ድምፅ እንዳገኙ በይፋ ይገለጽ ነበር። እንደ ያሬድ ሁሉ ይህ ግልጽ የምርጫ አካሄድ ሌሎች ኢትዮጵያውያንንም የማረካቸው ይመስላል። ከእነዚህ ውስጥ አንዱ ወሰንሰገድ ገብረ ኪዳን ነው። የደብሌዎቹ ምርጫ ምንድን ነው የሚያስተምረን? ሲል ይጠይቅና ምላሹን ራሱ ይሰጣል። መልሱ ቀላል ነው። መቶ በመቶ ማሸነፍ ብሎ ነገር እንደሌለ ብቻ ነው ከዚህ ውጭ ሌላው ትርጉም የለውም ይላል። አለማየሁ ገመዳ በበኩሉ ጎበዝ፣ በተጭበረበረ ምርጫም በነፃና ፍትሃዊ ምርጫም ተሸንፈ ትችለዋለህ እንዴ? መፍትሄ ይፈልግ እንጂ ሲል ዶክተር ቴዎድሮስን ለተቃወሙ ወገኖች ማክሰኞ ዕለት የቤት ሥራ ለመስጠት ሞክሯል። በዚያው ቀን በፌስቡክ ባወጣው ሌላ ጽሑፍ ተቃውሞ ለሚያሰሙ ሰዎች ምክር ለግሷል። ቴዎድሮስ ለዓለም ጤና ድርጅት አይሆንም ከሚለው ዘመቻ ሽንፈት መወሰድ ያለበት ትልቁ ትምህርት የምንታገልለትን ነገር መምረጥ እንዳለብን ነው። ሁሉም ትግሎች ለእኛ ዋጋ አላቸው ማለት አይደለም። ቅድሚያ ማስቀደም ያለብንን ማወቅ ግን አለብን። ከሁሉም በላይ ኃይላችንን ይበልጥ መዋል ያለብን አንድን ነገር ለመዋጋት እንጂ አንድን ነገር ለመቃረን አይደለም። ይህንን ዘመቻ ያልደገፍኩበት ምክንያት ለተወሰኑ እሴቶች ማቀንቀንና በነሱ ዙሪያ መሰለፍን በማመኔ ነው። በእኔ አስተያየት ይህ ይበልጥ የተከበረና ለእኛ ዓላማ ጠቃሚ ነው። ኢትዮጵያውያን በሁለት ወገን ሆነው መቆራቆዛቸው ያሳሰባቸው ቢንያም ሄሩት ደግሞ መንግስት ዶክተር ቴዎድሮስ ላይ ከታየው ተቃውሞ መማር የሚገባውን ጠቁመዋል። የዶክተር ቴዎድሮስ የዓለም ጤና ድርጅት ውድድር ለኢትዮጵያ መንግስትም ሆነ ለሕዝቦቿ አስደንጋጭ መልእክት አስተላልፏል። አንድ ኢትዮጵያዊ ለእንደዚህ አይነት ትልቅ ቦታ ሲወዳደር የመንግስት ቁጥጥርና ቀጠናና ፌዴራል ፖሊስ በሌለባቸው ቦታዎች ሁሉ በውጭ ሀገር እጅግ ተቃውሞ ሲሰማ ነበረም ዶክተሩ እንዳይመረጡ የተሰራው ስራ እንደ ኢትዮጵያዊ ቢያሳዝነኝም በኢትዮጵያ መንግስት ላይ ከጊዜ ወደ ጊዜ እየመረረና እየከረረ የመጣውን ተቃውሞ ብቻ ሳይሆን ጥላቻንም ያሳየ ነው። ወንድሞችን ለምን ተቃወሙ ብዬ መናገር አልችልም። መንግስት ግን ለምን ራሱ የማይቆጣጠራቸው አብዛኞቹ ኢትዮጵያውያን እንደዚህ አምርረው እንደሚጠሉት ራሱን መጠየቅ ያለበት ይመስለኛል። መጠየቅ ብቻ ሳይሆን ቆም ብሎ ማሰብም ይፈልጋል። ውጭ ያሉት እንደዛ ከጠሉት፣ ሀገር ውስጥ ያሉት እንዴት ይሆን ብሎ መጠየቅ ይገባል። ዲያስፖራው በጣም በመደራጀት መንግስት ላይ የሚያሳርፈው በትር ወደ ህመም ከመለወጡ በፊት መንግስት ህዝቡን ይስማ፣ ማስተካከል ያለበትን ነገርም ያስተካከል። የማህበራዊ መገናኛ ብዙሃኖች ንቁ ተሳታፊ የሆነውና ዶክተር ቴዎድሮስን በግልጽ ሲደግፍ የቆየው መርከብ ነጋሽ፣ ኢትዮጵያውያን በቀድሞ ሚኒስተር ዙሪያ ባላቸው አቋም በሁለት ወገን ቆመዋል በሚለው አይስማማም። ሶሻል ሚዲያው ላይ የነበረው እንኳን ቢሆን የኢትዮጵያ ሕዝብ ለሁለት ተከፍሎ ነበር የሚለው አሰስመንት እኔ የማይዋጥልኝ ነው። ኦን ሪል ላይፍ ያለው ሰው ብቻ ሳይሆን ሶሻል ሚዲያ ላይ ያለው እንኳን አብዛኛው ከመንግስት ፖሊሲ ጋር ተስማማም አልተስማማም ዶክተር ቴድሮስን እየደገፈ የነበረ ነው። በአብዛኛው እኔ ያየሁት የሕዝቡን ጨዋነትና ናሽናል ኢንተረስት ላይ ከሞላ ጎደል ማይደራደር መሆኑን ነው። ከሶሻል ሚዲያ ውጭ አሁን እዚህ እኔ ሰዎችን አገኛለሁ። ብዙ ሰዎችና አብዛኞቹ እንዲያውም የመንግስት ደጋፊ ያልሆኑ ሰዎች ናቸው። በደንብ በጣም ነው ተከታተሉት። ይህንን ሂደትና ብዙ ሰዎች ይወዱታል። በጣም ብዙ ሰዎች እንዳያሸንፉ ይፈልጉ ነበረ። የድሉ ቀንም ማታም የነበረው ሪአክሽን አዲስ አበባ ውስጥ እንደዛ ነው። ልዩነቶች እንደነበሩ የማይሸሽገው መርከብ በተለይ በሳይበሩ ዓለም ጽንፈኝነት ታይቷል ባይ ነው። ይህ ደግሞ እርሱን መሰል ተስፈኞችን ተስፋ የማስቆረጥ ስሜት ውስጥ እንደከተታቸው ይናገራል። የዩኒቨርሲቲ መምህሩ እና ጦማሪው ስዩም ተሾመ በዶክተር ቴዎድሮስ ላይ በማህበራዊ ድረገጾች የታየው ተቃውሞ ለኃላፊነት ከተፎካከሯቸው እጩዎች የውድድር ስልት በላይ ትልቁ ፈተና እንደነበር ጽፏል። ዶክተር ቴዎድሮስ ያሸነፈባቸው አራት ምክንያቶችና ማኅበራዊ ሚዲያዎች በሚል ርዕስ ያወጣውን ይህንን ጽሑፍ ብዙዎች ተቀባብለውታል። የማኅበራዊ መገናኛ ዘዴዎች ሚና የጎላ መምጣቱን በተመለከተ ስላነሳው ነጥብ እንዲህ ያብራራል። እነዚህ ማህበራዊ ሚዲያዎች ዜጎች ሀሳባቸውን፣ አቤቱታቸውን፣ ድጋፋቸውን ምር የሚገልጹባቸው መድረክ መሆናቸውን እና በአጠቃላይ ፖለቲካዊ እንቅስቃሴዎች፣ ሌሎች ማህበራዊ ጉዳዮች ላይም ትልቅ የመዋያ መድረክ ከመሆን አልፈው ተጽዕኖ መፍጠር እስከ መድረስ እየደረሱበት ሁኔታ ነው ያለው። ከዛም አልፎ ለዋና ዋና የኤሌክትሮኒክስ ና ሄት ሚዲያዎችም እንደ ግብዓት እየሆኑ የመጡበት ሁኔታ ነው ያለው። ከዶክተር ቴዎድሮስ ጋር በተያዘ ያው ይህንን የፖለቲካ ንቁ ተሳትፎ እንዲኖር የተደረገበት ና በዚህም የተለያዩ ወገኖች የሳቸውን በእጩነት መቅረ ደግፎ የሚቀረቡ አለ ብቅ በሌላ ወገን ደግሞ እንዲሁ ተቃውሞ እንቅስቃሴ ተካሄድበታል። ግን ይሄ ማህበራዊ ሚዲያው በዋናነት የዚህ ትክክለኛ ሰዎች ሀሳቢያቸውን በነጻነት የሚገልጹበት መድረክ ሆኖ መምጣቱ ነው ብዬ አስባለሁ። ዶክተር ቴዎድሮስ የብዙዎች አይን እንዲያርፍባቸው ካደረጉ ምክንያቶች አንዱ ለማህበራዊ መገናኛ ብዙሀን ያላቸው ቅርበት ነው። የጤና ጥበቃ ሚኒስትር ከነበሩ ጊዜ ጀምሮ በፌስቡክና ትዊተር በመደበኛነት ሲሳተፉ ቆይተዋል። በኢትዮጵያውያን ባለስልጣናት ዘንድ ባልተለመደ ሁኔታ የግል ድርጊቶቻቸውንና አመለካከቶቻቸውን ያጋራሉ፣ ሁነቶችን አስታከው መልእክቶቻቸውን ያስተላልፋሉ። ስለ ዶክተር ቴዎድሮስ የማህበራዊ መገናኛዎች ተሳትፎ በአንድ ወቅት አብሯቸው የሰራውን መርከብ ነጋሽን ጠይቀዋለሁ። እሳቸው ብቻ ናቸው ሶሻል ሚዲያ ላይ አክቲቭ የሚጠቀሙትና በሰፊው የሁሉም ሰው ስድብ እሳቸው ጋር ነው የሚሄደው እንደምታውቀው ጭራሽ ሌሎቹ ራሱ ስራ የላቸው ሚዳይ ሰውየ የሚሉ ሰዎችም አሉ። ሶሻል ሚዲያ ላይ የሚገርምህ ውጭ ጉዳይ ሚኒስተርም ሆነው አንድ እንግዳ አግኝተው ሌላኛው እንግዳ እስኪመጣ ድረስ ባለችው አንድ ሁለት ደቂቃ ውስጥ ሌላ ሰው ማኪያቶ እና ቡና በሚጠጣበት ሰዓት ነው ስላለው ፕሮግረስ አፕዴት የሚያደርጉት። እና በጣም ይሄ ከሶሳይቲ ጋር ከህዝቡ ጋር ኢንጌጅ ማድረጉን በጣም አተኩረው ይሰሩበት ነበረ። ያው ሁሌም ራሳቸው ናቸው ትዊት የሚያደርጉት ማለት አይቻልም። ኦቪስሊ አብዛኛው ጊዜ ግን ራሳቸው ናቸው ኢንጌጅ የሚያደርጉት እና ይሄ ነገር ደግሞ ፋይናሊ ፔይ ኦፍ አድርጓል ብዬ አስባለሁ። ዶክተር ቴዎድሮስ በእርግጥም በማህበራዊ መገናኛዎች ከመንግስት ባለስልጣናት ከፍተኛ ተከታይ በማግኘት ቀዳሚነቱን ይዘዋል። በይፋዊ የፌስቡክ ገጻቸው 922000 ገደማ፣ በትዊተር ደግሞ 232000 ገደማ ተከታታይ አላቸው። ነሸጥ ሲያደርጋቸው ለተከታዮቻቸው ዘፈን ሁሉ የሚጋብዙት ዶክተር ቴዎድሮስ ሻኪራ በደቡብ አፍሪካ ለተካሄደው የዓለም ዋንጫ ያቀነቀነችውን ዋካ ዋካ በቅርቡ መርጠው ነበር የዘፈኑ ተለዋጭ መጠሪያ የሆነውን ዚስ ኢዝ ታይም ፎር አፍሪካ በምርጫ ዘመቻቸው ማብቂያ ሲደጋግሙ ተስተውለዋል። የዛሬው ጥንቅራችን የእስካሁኑ ነበር። ተስፋ አልሞልደየስ ነኝ። መልካም ጊዜ